የአሜሪካ ድምጽ ነው በ19 በ22ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ታህሳስ 12 2017 ዓ.ም ዝግጅታችን ጀመረ። በምሽቱ ሳምንቱ አብይ ርዕሰ ጉዳዮች ከነበሩ ዘገባዎቻችን መካከል ዋና ዋና የምንላቸውን እናሰማችኋለን ሰላም ጤና ስጥልን የተከበራችሁ አድማጮቻችን እንደምናምሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ ኤደን ገረመው ደግሞ የምሽቱ መሰናዱ እየመራው አብሬያችሁ ዘልቃለሁ ከዋና አዘጋጇ ጽዮን ግርማ ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እየጋበዝኩ ቀዳሚ ወደ ምናደርገው ዓለም አቀፍ ዜናዎች እናልፋለን እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። የዩናይትድ ስቴትስ ህግ መወሰኛ ምክር ቤት ሴኔት የአሜሪካ መንግስትን ስራ እስከ መጋቢት የሚያቆየውን በጀት ትላንት እኩለ ሌሊት ላይ አጸደቀ። የበጀት ረቂቁን እንደሚደግፉና ህግ እንዲሆን እንደሚፈርሙ ትላንት አርብ የተናገሩት ፕሬዚዳንት ጆ ባይደን ደግሞ ዛሬ ፊርማቸውን አኑረውበታል። በሪፐብሊካን ተመራጮች ቁጥጥር ስር ያለው የህግ መምሪያ ምክር ቤትና በዴሞክራት ቁጥጥር ስር ያለው የህግ መወሰኛ ምክር ቤት ፌዴራል መንግስቱን ከመዘጋት የሚታደገውን በጀት ያጸደቁት ትላንት እኩለ ሌሊት ላይ ነበር። መንግስቱን እስከ መጪው መጋቢት አስራ አራት የሚያቆየውን በጀት አንድ መቶ ቢሊዮን ዶላር ለአደጋዎችና ለእርዳታ አስር ቢሊዮን ዶላር ደግሞ ለግብርና ስራ በሚል እቅድ ተይዞለታል። የጸደቀው በጀት የሀገሪቱ የፌዴራል መንግስቱን የእዳ ጣሪያ ከፍ እንዲል አያደርግም። በጀርመን ከበርሊን በስተደቡብ ምስራቅ በምትገኘው ማግድቡር ከተማ በገና ገበያ ግብይት ላይ በነበሩ ገበያተኞች ላይ በተፈጸመው ጥቃት የሟቾች ቁጥር አምስት መድረሱን ከሁለት መቶ በላይ ሰዎች ደግሞ መቁሰላቸውን የግዛቲቱ ሳክሶኒ አንሃልት ገዢ ራይነር ሃስሎፍ ዛሬ አስታወቁ። ከቆሰሉት ውስጥ አብዛኞቹ ከባድ ጉዳት የደረሰባቸው እንደሆኑ ገዢው አክለዋል። ትናንት አርብ ምሽት ላይ ጥቁር ቢኤምደብሊው መኪና እያሽከረከረ ሆን ብሎ ወደ ተጨናነቀው ገበያ በመግባት ድርጊቱን ፈጽሟል በሚል ተጠርጥሮ በቁጥጥር ስር የዋለው የሳውዲ አረቢያ ተወላጅ ሐኪም ጀርመን ውስጥ ለሁለት አስርት ዓመታት ሲሰራ መቆየቱ ታውቋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ፓኪስታን የአሜሪካ ባለስልጣን በሚሳኤል ፕሮግራም ላይ የሰጡት ማስጠንቀቂያ መሰረት የለሽ ነው ስትል አጣጥለዋለች። የፓኪስታን የውጭ ጉዳይ ሚኒስቴር ዛሬ ቅዳሜ ባወጣው መግለጫ የፓኪስታን የሚሳኤል መርሃ ግብር በዩናይትድ ስቴትስ ላይ ውሎ አድሮ ስጋት ሊደቅን ይችላል በሚል አንድ የዩናይትድ ስቴትስ ከፍተኛ ባለስልጣን የሰጡትን አስተያየት መሰረተ ቢስና ምክንያት አልባ ነው ሲሉ አጣጥለውታል። በዚህ ሳምንት መጀመሪያ ላይ የዩናይትድ ስቴትስ ምክትል የብሔራዊ ደህንነት አማካሪ ጆን ፊነር ፓኪስታን አህጉር አቋራጭ የረዥም ርቀት ባለስቲክ ሚሳኤሎችን መስራቷ የአደጋ ስጋት እንዳለው ተናግረው ነበር። ፊነር አስተያየት የሰጡት ዋሽንግተን ከባለስቲክ ሚሳይል ፕሮግራም ጋር በተያያዘ አዲስ ዙር ማዕቀብ እንደምትጥል ካወጀች ከአንድ ቀን በኋላ ነው። እንደ አውሮፓውያን አቆጣጠር በ2021 ዓ ም በአሜሪካ ጦሯን ከአፍጋኒስታን ካወጣች በኋላ በዋሽንግተን ና ኢስላማባድ መካከል ያለው የጠበቀ ግንኙነት መበላሸቱን አጉልቶ አሳይቷል። የፓኪስታን የውጭ ጉዳይ ሚኒስትር የፊነርን አስተያየት ተከትሎ ባወጣው መግለጫ ክሶቹ ምክንያታዊ ያልሆኑና በእውነት ላይ ያልተሞረከዙ መሰረተ ቢስ ናቸው ብሏል። መርሀ ግብሩ የሀገር ሉዓላዊነትን ለማስጠበቅና ክልላዊ መረጋጋትን ለማስፈን የታቀደ በመሆኑ የሌላ ሀገር ስጋት ተደርጎ ሊቆጠር አይገባም ሲል የፓኪስታን የውጭ ጉዳይ መስሪያ ቤት መግለጫ አትቷል። በመጨረሻም የፈረንሳይ ፕሬዚዳንት ኢማኑዌል ማክሮን ዛሬ ቅዳሜ ታህሳስ አስራ ሁለት ሁለት ሺ አስራ ሰባት ዓ ም ለስራ ጉብኝት አዲስ አበባ ገብተዋል። ፕሬዚዳንቱ በዋነኛነት ከጠቅላይ ሚኒስትር አብይ አህመድ ጋራ በመሆን በሀገራቸው መንግስት የገንዘብ ድጋፍ የታደሰውንና አዲስ አበባ የሚገኘውን የኢትዮጵያ ብሔራዊ ቤተመንግስት ወይም ኢዮቤልዩ ቤተመንግስትን መርቀው እንደሚከፍቱ ታውቋል። የፈረንሳዩ መሪ ከጠቅላይ ሚኒስትር አብይ አህመድ ጋራ የሁለትዮሽ ውይይት እንደሚያካሂዱም ተነግሯል። ዘጋቢያችን እስክንድር ፍሬው በስፍራው ሆኖ ሁኔታውን እየተከታተለ ነው። ዝርዝሩን በዌብሳይታችንና በነገው ምሽት ይዘንላችሁ እንቀርባለን። አድማጮች፣ ለዜናው የተመደበው ሰዓት በዚሁ አበቃ። ቀሪ የቅዳሜ ምሽት ልዩ ልዩ መሰናዷችን አብራችሁን ቆዩ። በ19፣ በ22 እና በ31 ሜትር ባንድ አጭር ሞገድ የሚተላለፍላችሁ የቅዳሜ ምሽት ታህሳስ 12 2017 ዓ.ም ዝግጅታችን ይቀጥላል። መሰናዶን በመምራት አብሬያቸው ያለሁት የደንገር ሞነኝ ጽዮን ግርማ ዋና አዘጋጇ ናት። ለምሽቱ ወደ ያዝናቸው ዘገባዎች እንሻገራለን። በዋግ ህምራ ዞን ከ200 ሺህ በላይ ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው የአካባቢው ባለስልጣናት ገለጹ። በአማራ ክልል በዋግ ህምራ ብሔረሰብ አስተዳደር ዞን ከ2016 ዓ ም የምህር ወቅት አንስቶ በደረሰው የተፈጥሮ አደጋ ምክንያት ከ200 ሺህ በላይ ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት አስታወቀ። የጽህፈት ቤቱ ኃላፊ አቶ ምህረት መላከ ባለፈው ክረምት በዞኑ ደጋማ አካባቢዎች የደረሰውን የተፈጥሮ አደጋ ተከትሎ ከ14 በላይ መንግስታዊና መንግስታዊ ያልሆኑ ድርጅቶች ባደረጉት ግምገማ 44 ሰዎች መሞታቸውን ማረጋገጣቸውን አስታውቀዋል። ዝርዝሩ በመቀጠል ይቀርባል። በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን ባለፈው ክረምት በሶስት ወረዳዎች በደረሰው የተፈጥሮ አደጋ ሰዎች መሞታቸውን፣ የቤት እንስሳትና ሰብል በጎርፍ መወሰዱን፣ ይህንን ተከትሎ የአካባቢው አርሶአደሮች ለከፋ ጉዳት መዳረጋቸውን በመንግስትና ግብረሰናይ ድርጅቶች የተደረገው የዳሰሳ ጥናት ማረጋገጡን የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ጽፈት ቤት ገልጿል። የጽፈት ቤቱ ኃላፊ አቶ ምህረት መለክ ከአሜሪካ ድምጽ ጋር በነበራቸው ቆይታ ባለፈው ክረምት በነበረው የተፈጥሮ አደጋ በዞኑ ውስጥ በሚገኙ ሶስት ደጋማ ወረዳዎች ላይ ከፍተኛ ውድመት ደርሷል ብለዋል። በደሃና ዝቋላና ጻግብዢ ወረዳዎች የደረሰው የጎርፍ፣ የመሬት መንሸራተትና የበረዶ አደጋዎች ሰዎችን ገሏል ማሳዎችንም አውድሟል። የደረሰውን ጉዳት መነሻ በማድረግ በዞኑ ውስጥ የሚገኙ ከ14 በላይ መንግስታዊና መንግስታዊ ያልሆኑ ድርጅቶች ከ49 ሺ ሄክታር መሬት በላይ የተሸፈነው ሰብል ሙሉ በሙሉ መውደሙን በጥናታቸው ማረጋገጣቸውን አቶ ምህረት ተናግረዋል። ወደ አርባ አራት ሰዎች ተከል ቤላ ጎርፍ የወሰዳቸውን ሰዎች ጨምሮ ወደ ሰባት መቶ ሰላሳ አንድ እንስሳቶች ከቦታ ቦታ ሲንቀሳቀሱ በጣም በርከት ያሉ የመስሎ መሰረተ ልማቶች ጨምሮ አጠቃላይ ተቋማት ሀምሳ አንድ አካባቢ ወደ ሁለት መቶ ሰባ አንድ የሚሆኑ የአርሶ አደር ቤቶች እነዚህም በንብረት ደረጃ ጎርፉም የመሬት መሸራተቱ አውድሟ ላይ እና መስከረም ሰባት ድረስ የዘነበሩ ዝናብ በጣም ከፍተኛ የሆነ የሆነ በረዶ ሴት አለበት ስለነበረ እንደ ወደ አርባ ዘጠኝ ሺ አንድ መቶ ስልሳ አምስት ሄክታር መሬት ሰብሉም ከጥቅም ውጭ ሆኗል። መሬቱም በጣም በአብዛኛው ቀጣይ ላይ ታረት ይችላል የሚል ማያተኞች ሪኮመንዴሽን አለ። በዚህ ማሳ ይሸፈን የነበረ ተጋላጭ ተጠቅሞ ወደ ሁለት መቶ አርባ ሁለት ሺ አካባቢ ማህበረሰብ ይሄ ማሳ በተገቢ መንገድ ምት ባለመስጠቱ እነዚህ ሰዎች ተጋላጭ ሆነዋል። አስቸኳይ ሰብአዊ ድጋፍ የሚታበዙ በዞኑ በተከሰተው የተፈጥሮ አደጋ ከፍተኛ ጉዳት በደረሰበት ዳህና ወረዳ በ16 ሺህ ሄክታር መሬት ላይ የሚገኝ ሰብል በጎርፍ በመወሰዱ ከ107 ሺህ በላይ ሰዎችን ለምግብ እጥረት ማጋለጡን ኃላፊው ተናግረዋል። በወረዳው የሚዛባ ቀበሌ አስተዳዳሪ እና የአምስት ልጆች አባት ቄሳ አማራ ወዳጄ አንድ ሲያርሱበት የነበረ ከብትና ሰብላቸው በጎርፍ መወሰዱን ገልጸዋል። አክለውም ሁለቱ ልጆቻቸው ቀያቸውን ለቀው ለጉልበት ስራ ወደ አላማጣ መሄዳቸውን ገልጸዋል። ባለፈው ክረምት በጎርፍ መጥለቅለቅ ያው በረዶም ጥሎ ጎርፍ መጥለቅለቅ፣ የመሬት መንሸራተት ብዙ ሰዎች ቀያቸውን ለቀው በዋሻም የጋማ ከብትም የቀንድ ከብትም በግና ፍየል በጣም በከፍተኛ ህዝባችን ጭምር ሰውን ጭምር ሳይቀር ወደ አስራ ሁለት ሰው በጎር እዛ በተረፈ ደግሞ ሰብል የሚባል በበረዶ እና በበሬ መንሸራተት ምንም ምርት ያልተገኘበት ሰብል የለም። አሁን ህዝባችን ተፈላሎ አለማጣ አኮረም መቀል ይህም አውቆ ዝሞ በቃ እንግዲህ የድነን ሙት ብሎ በሙሉ ሁልቅ በሏል። ህዝብ የለና ቀበሪያችን ባለፈው እስከ ህዳር አስራ ዘጠኝ ማለት ነው ዘጠኝ መቶ ስልሳ ዘጠኝ ህዝብ በአንድ ጊዜ መጥሎ ሄደ። አሁን ያለውን ደግሞ

ያለነበሰ ሁኔታ የዋግምራ ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ኃላፊ አቶ ምህረት መላክ በዞኑ የደረሰውን ጉዳት ተከትሎ የክልሉ መንግስት ወደ ዞኑ ከላከው የእርዳታ እህል መካከል ሁለት ሺህ ሰማንያ ያህሉ መንገድ ላይ በመዘረፉ ለተጎጂዎች በበቂ ሁኔታ እንዳልደረሰ ገልጸዋል። በቀጣይም የአካባቢ ጥበቃ ስራ ካልተሰራ መሬቱ አስቸጋሪ እንደሚሆን ጠቅሰው ለአካባቢው ልዩ ትኩረት እንዲሰጠውም ጠይቀዋል። የደሃና ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ዘነበ ማሞ በበኩላቸው የተፈጥሮ አደጋው ከ718 ሚሊዮን ብር በላይ በሚገመት መሰረተ ልማት ላይ ጉዳት አድርሷል። ከ10 ሺ በላይ ሰዎችም ቀያቸውን ለቀው እንዲሄዱ አድርጓል ብለዋል ዋናዎ ከስትራክቸር ወይም ከዚህ ከዋና ዋና ካፒታል ፕሮጀክቶች አኳያ የደረሰውን ጉዳት ወስደን ስናይ ወደ ሰባት መቶ አስራ ስምንት ሚሊዮን ሁለት መቶ ሰላሳ ስድስት ሺ ስድስት መቶ ሀያ ዘጠኝ ብር ከአርባ አምስት ሳንቲም የሚጠጋ በመስኖ የርና ካናል በመንገድ በእንስሳት እንዲሁም በሸድ ሌሎች የትምህርት ቤትና ከ- ንጹህ መጠጥ ውሃ እንዲሁም ከሃይማኖት ተቋማት አኳያ መሰረት አድርጎ ጉዳት አድርሶ ያለፈበት ሁኔታ ነው ያለ ሰው ይህ ችግር ካለፈበት በኋላ ቀዩ ላይ ተረጋግቶ መቀመጥ አልቻለም። እንደ ጥቅል ወስደን እናያ ከስምንት ሺህ ዘጠኝ መቶ ስልሳ ሰባት ላይ ሰው ቀውን ጥሎ ለሌላ አካባቢ ለመሰገድ የተገደደበት ሁኔታ ነው ያለው። የሆነ ሰው ብቻ አይደለም። ለምሳሌ ትምህርታቸውን አቋርጠው ስደት ይሄዱ ወደ ሁለት ሺህ ሰባት መቶ ሰላሳ አራት ተማሪዎች ትምህርታቸውን አቋርጠው ወላጆቻቸው ጋር ወደ ስደት ይሄዱ።

ደክማን ያለችው እንግዲህ ሀገሬ ልሙት ብዬ ወደ ሀገሬ እየተመለስኩ ነው። ያለ ባለቤቴ ጋር መክረን ወጣን። ወደ ቤቶች ምደዋል። ሁለት ሰዎች ወደ አገዋ ሀገር ነው የሄዱት እነሱ እሻ የማናገኝ መንግስት የሚያነሳን እንደሁ መሬት ወዳለው የሚወስደን እንደሁ። ለተጨማሪ መረጃ ለአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽነር ዲያቆን ተስፋው ባታብል የእጅ ስልክ ላይ ብንደውልም ስልካቸው ባለመስራቱ ምክንያት ሀሳብ አስተያየታቸውን ማካተት አልቻልንም። በዋግ ኽምራ ዞን በ2015/16 መኸር ምርት የተከሰተውን የዝናብ እጥረት ተከትሎ በ26 ወረዳዎች ውስጥ የሚኖሩ ከ400 ሺ በላይ ሕዝብ አስቸኳይ የምግብ እህል እርዳታ እንደሚያስፈልገው እና ከአንድነት ነጥብ ሁለት ሚሊዮን በላይ እንስሳትን መኖ ሊቀርብላቸው እንደሚገባ ከዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ያገኘነውን መረጃ ጠቅሰን ባለፈው ዓመት መዘገባችን ይታወሳል። ለአሜሪካ ድምጽ አስቴር ምስጋ ነው። ለወታደራዊ ምልመላ የዘፈቀደ እስር በፈጸሙ ኃላፊዎች ላይ መንግስት ህጋዊ እርምጃ እንዲወስድ ተጠየቀ። የኢትዮጵያ የሰብአዊ መብቶች ኮሚሽን ህዳር 26 2018 ዓ ም ባወጣው ሪፖርት በኦሮሚያ ክልል ዕድሜው 11 ዓመት የሆነ ህጻንን ጨምሮ ዕድሜያቸው ከ15 ዓመት በታች የሆኑ አዳጊዎች ከህግ አግባብ ውጭ ለመከላከያ ሰራዊት አባልነት እየተያዙ መሆናቸውን ማረጋገጡን አስታውቋል። ኮሚሽኑ ማክሰኞ ዕለት ባወጣው ተከታይ መግለጫ ደግሞ በምርመራ ግኝቶቹ ላይ ህዳር 29 ቀን 2017 ዓ ም ከህዝብ ተወካዮች ምክር ቤት የዴሞክራሲ ጉዳዮች ቋሚ ኮሚቴና ከውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አመራሮችና አባላት ጋር ውይይት ማድረጉን ይፋ አድርጓል። መከላከያ ሚኒስቴር ህዳር 30 ቀን 2017 ዓ.ም ለኮሚሽኑ በጻፈው የምላሽ ደብዳቤም በሁሉም ክልሎች የሚከናወኑ የሰራዊት አባላት ምርመራ ስራዎች በህግ በተቀመጡት መስፈርቶች መሰረት ብቻ የተከናወኑ ስለመሆናቸው በማረጋገጥ የሚረከብ መሆኑን እንዳስታወቀው የኮሚሽኑ መግለጫ አስፍሯል። የአሜሪካ ድምጽ በጉዳዩ ላይ ያነጋገራቸው የሰማይ መብት ጠበቃና የህግ ባለሙያ ተቆምላቸው ዳኜ መንግስት ዓለም አቀፉን የዘፈቀደ እስር መብትና የህጻናት መብት ሁለት ረገጣ ስምምነቶችን ባከበረ መልኩ በጉዳዩ ላይ የተሳተፉ ኃላፊዎችና የክልል ሚሊሻዎችን በይፋ ተጠያቂ ሊያደርግ እንደሚገባ መክረዋል። በዚህ ዙሪያ የተሰናዳው ዘገባ ተከታዩ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ሐሙስ ህዳር 26 2017 ዓ ም አውጥቶት በነበረው መግለጫ በኦሮሚያ ክልል ህጻናትን ጨምሮ ሰዎች ከህግ አግባብ ውጪ ለመከላከያ ሰራዊት አባል ለመሆን የሚፈልጉ ዜጎችን ምልመላ እናከናወናለን በሚል በግዳጅ እየተያዙ መሆናቸውንና የተያዙትን ለማስለቀቅ ቤተሰቦቻቸው ገንዘብ እንዲከፍሉ መገደዳቸውን አስታውቆ ነበር። ህጻናትን ከመከላከያ መስፈርት ውጪ ለምልመላ በሚል በግዳጅ የያዙና የተያዙትንም ለማስለቀቅ የገንዘብ ክፍያ የጠየቁ ወይም የተቀበሉ እንዲሁም ድርጊቱን የመከላከልና የመቆጣጠር ኃላፊነታቸውን በአግባቡ ያልተወጡ የጸጥታና አስተዳደር አካላት ላይ ተገቢው ምርመራ ተደርጎ ተጠያቂ እንዲሆኑ አሳስቦ ነበር። በደህንነት ስጋት ምክንያት ስማቸውን አየር ላይ እንዳናውል የጠየቁ ለአሜሪካ ድምጽ አስተያየት የሰጡ በቄለም ወለጋ ጊዳሚ ወረዳ አርሶ አደር የሆኑ አንድ ግለሰብ የኮሚሽኑን ሪፖርት በሚያጠናክረው አስተያየታቸው ሁለት ታናናሽ ወንድሞቻቸው ከፍቃዳቸው ውጪ ተይዘው እንደሚገኙ ይናገራሉ። ቄለም ወለጋ ዞን ጊዳሚ ወረዳ ግራይ ሶንካ ቀበሌ ነዋሪ ነን። ሁለት ወንድሞቼ ተይዘው ነው ያሉት። እንደኛ ቀበሌ ከ130 በላይ ሰዎች ነው የተወሰዱት። ሶስት ሰዎች አንሄድም ያሉት ተገድለዋል። የሀገር መከላከያው ለስብሰባ ህዝብ ጠርቶ ስልጠና ወስዳችሁ ከሚሊሻዎች ጋር ሀገራችሁን ትጠብቃላችሁ ብሎ ነው ወደ ውትድርና ሰዎች መሄድ እንዳለባቸው ሲገልጹ የነበሩት። ህብረተሰቡ ውትድርና በፍላጎት እንጂ በግዳጅ እንዴት ይሆናል ብለው ሲጠይቁ የሀገር ጉዳይ ነው በግዳጅ ነው የሚሆነው አሉ አንዱ ወንድሜ መሐር ይባላል ዕድሜው 13 ዓመቱ ነው አንደኛው ደግሞ 15 ነው እናቴን ደብድቧት ነው የወሰዷቸው ዕድሜያቸው አልደረሰም ሲሉ ጠመንጃ ለመሸከምና ለመተኮስ ብቁ ናቸው ብለው ነው እኛ አካባቢ ወጣት በቤቱ ይገኝ እንጂ ሥራው ምንድን ነው አንተ ማን ማለት የለም ሰብስበው መውሰድ ብቻ ነው ለምሳሌ ወንድሞቼ ስድስተኛ ክፍልና አንዱ ሰባተኛ ክፍል ተማሪዎች ናቸው እየሰለጠኑ ያሉት ጊዳሜ ከተማ ስሪንቲ ካምፕ ልዩ ቦታው ሆስፒታል አካባቢ ተብሎ የሚታወቅ ነው። የሚሰጧቸው ምግብ በቂ አይደለም፣ ኮቾሮ ብቻ ነው ሲባል ሰምታ እናቴ ምግብ አዘጋጅታ እንድናደርስላቸው ጠየቀችን። አብረን ሂደን ስትለኝ ይይዙኛል ብዬ ስለፈራው በቅርብ ርቀት ከመኪናው ወርጄ እናቴ አድርሳ እስክትመጣ ጠበኳት። ስትመጣ ምግቡ ልጆቹ ጋር እንዳልደረሰ ነገረችኝ። በጣም እያዘነች ገባን። በተመሳሳይ በደህንነት ስጋት ምክንያት ስሙ እንዳይጠቀስ የጠየቀ ከደቡብ ክልል ወደ ሻሸመኔ በመምጣት በጉልበት ስራ ላይ የተሰማራና ዕድሜው በሀያዎቹ ማብቂያ ላይ መሆኑን የገለጸ ወጣት በኅዳር ወር መግቢያ ላይ ከጓደኞቹ ጋር ሲዝናና ከቆየበት ስፍራ ሲወጣ ወጣቶች በታጠቁ የአካባቢ ሚሊሻዎች ሲያዙ ማየቱንና እሱም ራሱ ማምለጡን ይገልጻል።

ኢሰመኮ ጉዳዩን ይፋ ባደረገበት መግለጫው ካስቀመጣቸው ምክረ ሀሳቦች አንዱ በኦሮሚያም ሆነ በሌሎች ክልሎች የሚከናወኑ የመከላከያ ሰራዊት አባላት ምልመላ ስራዎች በሰራዊቱ መስፈርቶችና የአሰራር ስርዓቶች መሰረት ብቻ ህግን በተከተለና ሰብአዊ መብቶችን ባከበረ ሁኔታ መከናወናቸው እንዲረጋገጥ ምክረ ሀሳብ ሰጥቶ ነበር። የኮሚሽኑ ተጠባባቂ ዋና ኮሚሽነር ወይዘሮ ራኬ መለሰ ሪፖርቱ በወጣበት እለት ከአሜሪካ ድምጽ ጋር ባደረጉት ቆይታ መንግስት የእርምት እርምጃዎችን ሰላምታቸውን በመውሰድ ላይ መሆኑን በመግለጽ ሁኔታውን ወታደራዊ ምልመላ ከማለት ይልቅ የነጻነት መብት የሚነካና ህገወጥ የዘፈቀደ እስራትን የሚያሟላ የሰብአዊ መብት ጥሰት ነው ወደሚል ድምዳሜ መድረሳቸውን ተናግረዋል። ኮሚሽኑ ባወጣው ተከታይ መግለጫ ደግሞ በምርመራ ግኝቶቹ ላይ ህዳር 29 ቀን 2017 ዓ ም ከህዝብ ተወካዮች ምክር ቤት የዴሞክራሲ ጉዳዮች ቋሚ ኮሚቴና ከውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አመራሮችና አባላት ጋር ይፋ የሆነ ውይይት ማድረጉን ተናግሯል። መከላከያ ሚኒስቴር ህዳር 30 ቀን 2017 ዓ ም ለኮሚሽኑ በጻፈው የምላሽ ደብዳቤም በሁሉም ክልሎች የሚከናወኑ የሰራዊት አባላት ምልመላ ስራዎች በህግ በተቀመጡት መስፈርቶች መሰረት ብቻ ላይ የተከወኑ ስለመሆናቸው በማረጋገጥ የሚረከብ መሆኑን እንዳስታወቀ የዛሬው የኮሚሽኑ መግለጫ አስፍሯል። መከላከያ መስፈርቱን ብቻ የሚያሟልቱን መርጦ ማስገባቱን በሂደቱ ያጋጠመ ችግር ካለም የሚመለከተው መሆኑን ማስታወቁን ኮሚሽኑ ገልጿል። ክልሉ ተጠያቂነትን እንዲያረጋግጥና በቀጣይ ተመሳሳይ ጥሰቶች እንዳይፈጸሙ ለማድረግ የሚያስችሉ እርምጃዎችን እንዲወስድ ኮሚሽኑ ውትበታውን እንደሚቀጥልም አጽንኦት ሰጥቶበታል። የሰብአዊ መብት ጉዳዮች ጠበቃና የህግ አማካሪ የሆኑት አቶ ቁምላቸው ዳኜ ምንም እንኳን ኢትዮጵያ የአለም አቀፉ የጦር ወንጀል ፈራሚ ሀገር ባትሆንም እንዲህ አይነት አካሄድ በዓለም የጦር ወንጀል እንዲሁም ዩኒቨርሳል ዲክላሬሽን ኦፍ ሁማን ራይትስ ተብሎ በሚጠራው ዓለም አቀፍ የዘፈቀደ እስርና በተጨማሪም በዓለም አቀፉ የህጻናት መብት በህግ የሚያስጠይቅ ነው ይላሉ። እንደተባለው እድሜያቸው ለአቅመ አዳም ያልደረሰ ልጆችን አስገድዶ ወደ ውትድርና ውስጥ ማስገባት ሲጀመር፣ በዓለም አቀፍ የሰብአዊነት ህግ ወይም ኢንተርናሽናል ዩማኒቴሪያን ሎው የምንለው በጥብቅ የተከለከለ ነው። በዚህ ረገድ የዩማኒቴሪያን ሎው የሰብአዊነት ህግ መሰረት የሚባሉት የጄኔቫ ስምምነቶች ናቸው። ከጂኔቫ ስምምነቶች በኋላ የተፈረሙ ተጨማሪ ፕሮቶኮሎች አሉ። አዲሽናል ፕሮቶኮል ዋና ቱ የሚባሉ በተለይ በዚህ በእኛ ጉዳይ ተፈጻሚ ሆነ አዲሽናል ፕሮቶኮል ቱ የሚባለው ነው። ይሄ ደግሞ በግልጽ በሲቪል ወሮ የምንለው ወይም በሁለት ሀገራት መካከል ሳይሆን በአንድ ሀገር ውስጥ የሚካሄድ በትጥቅ የተደገፈ ግጭት ውስጥ ህጻናትን በወታደርነት መመልመልን በግልጽ ይከለክላል። በአንቀጽ አራት ንዑስ ቁጥር ሶስት አመርኋ ላይ ይህን አድርጎ መገኘት በ ጦር ወንጀል ያስጠይቃል። በዚህ ረገድ በእርግጥ ኢትዮጵያ የኢንተርናሽናል ክሪሚናል ኮርት አባል አይደለችም። ነገር ግን ማለት ሲበሩ የሮም ስታችት የሚባለው የዓለም አቀፍ ወንጀል ፍርድ ቤት እና ባል ለመሆን አልፈረመችም። ነገር ግን ከሱም ባለፈ ቢሆን በዓለም አቀፍ ህግ ደረጃ የጦር ወንጀል ተደርጎ የሚቆጠር ነገር ነው። በፈቃደኝነት ቋሚን ጭምር በማበር ከ አስት አመቶታቸውን ት ልጆች ይሄ በጦር ወንጀልነት የሚያስጠይቅ ነው። በኢትዮጵያም ህግ በራሱ ብንመጣ በወንጀል ህጉ አንቀጽ ሁለት መቶ ሰባ ላይ እንደዚሁ ማንም ሰ ነው። ህጻናትን በጦር ለትጥቅ ግጭት መልምሎ ቢገኝ እንደዚሁ በወንጀል ህጋችን ላይ የሚያስቀጣ ተልጎ ነው የተቀመጠው። ስለዚህ በተለይ ከሰብአዊ መብት አንጻር ደግሞ እንግዲህ ኢትዮጵያ የፈረመችው የህጻናት መብት ኮንቬንሽን አለ። እሱ ላይም እንደዚሁ በአንቀጽ ሰላሳ ስምንት ላይ ከአስራ አምስት አመት በታች የሆኑ ልጆችን አስገድዶ መልመል በጥብቅ የተከለከለ ነው። ከዛም አልፎ ደግሞ ኦፕሽናል ፕሮቶኮል ቱ ዘ ኮንቬንሽን ራይትስ ኦፍ ዘ ቻይልድ የሚባል አለ። ይህ ማለት ተጨማሪ ስምምነት እንደማለት ነው። መንግስት ይህን እንዳያደርግ ተከልክሏል። መከልከል ብቻ ሳይሆን ሌሎችም ደግሞ ከመንግስት ጋር የሚጓጉ ቡድኖችንም ጭምር እንዲህ አይነት ህፃናት ወታደሮችን እንዳይመለምሉ ተከታትሎ እንዲከለክልና እንዲያስፈጽም ግዴታ ገብቷል ማለት ነው። ኢትዮጵያ መንግስት የኢትዮጵያ የህዝብ ተወካዮች ምክር ቤት አባልና የአብን ፓርቲ አባል የሆኑት ዶክተር አበባው ደሳለው ኢሰመኮ ባወጣው መግለጫ ላይ ከሰፊው ምክር ቤት ጋር የተደረገ ውይይት አለመኖሩን ገልጸው ሁኔታው ሰብአዊ መብትና የሀገሪቱን ህገ መንግስት የሚጻረር ነው ብለዋል። የፓርቲያችን አቋም መናገር አልችልም። እኔ እንደ ህዝብ ተወካይ ግን ግልጽ የሆነ ጥፋት ነው። ምን አይነት የጥፋት ወም አይነት ባለሙያዎች ቢተነትኑት ይሻላል። ግን ባለሙያዎች ፈርሙን በተመለከተ ነገር ግን ዜጎችን ለወታደራዊ ስልጠና ብሎ አንድ ቦታ ላይ አጉሮ ማስቀመጥ ነው እና ይሄ ግልጽ የሆነ ሰብአዊ መብት ጥሰት ነው። መንግስትም ይህንን ሰብአዊ መብት ጥሰት እንደሆነ የሚስደው አይመስለኝም እና አጥፊዎች እዚህ ጋር መጠየቅ አለባቸው። ዜጎች ወታደራዊ ስልጠና ከፈለጉ በፍላጎታቸው መሰረት ያደረገ ነው። የሰብአዊ መብት ጉዳዮች ጠበቃና የህግ አማካሪ አቶ ቁምላቸው አክለውም መንግስት በጉዳዩ ላይ ያለውን አቋም ለማረጋገጥ በሀገሪቱ ህገ መንግስት መሰረት በዚህ ሂደት የተሳተፉ የፌዴራልና የክልል ባለስልጣናት እንዲሁም የክልል ሚሊሻዎች ይፋዊ በሆነ መንገድ ለተጠያቂነት ማቅረብ አለበት ይላሉ። የወንጀል ተጠያቂነትን የሚያስከትል ጉዳይ ስለሆነ ደግሞ ይህን ድርጊት የፈጸሙ ሰዎች ስልጠና አይደለም መታለፍ አለባቸው። እንግዲህ ህግን አለማወቅ ከጠያቂነት አይድ ነው የሚባለው መሰረታዊ መርህ የሚመጣው እዚህ ጋር እነህ ሰዎች ይህን ድርጊት የፈጸሙት ሰዎች ምርመራ ጠርቶባቸው በወንጀል ተከሰው አቃቢ ክስ ቀርቦባቸው በፍርድ ቤት ነፃና ገለልተኛ በሆነ የፍርድ ሂደት ማለት ነው ፌርትራያል በምንለው መብታቸው ተጠብቆ ጥፋተኛ ተብለው ተገቢው ቅጣት ሊሰጣቸው ይገባል። ይህ አንደኛው ነገር ነው። ተገቢው ቅጣት መሰጠቱ ብቻ ሳይሆን ይህ ነገር ክልክል መሆኑ ህብረተሰቡም እንዲያቅ ጥፋተኞቹ የተቀጡ መሆናቸውን ለህብረተሰቡ ጭምር ማሳወቅ ይኖርበታል። መንግስት ግዴታ አለበት፣ ይህን ማድረግ የግድ ከመንግስት የሚጠበቅ ሃላፊነት ነው እንዲሁም እዚጋ በአንቀጽ ሁለት መቶ ሰባ መሰረት ከአምስት አመት እስከ አምስት አመት ድረስ ለመድረስ የሚችል ጽኑ እስራት ወይም ነገሩ በጣም ከባድ በሆነ ጊዜ በእድሜ ልክ ጽኑ እስራት ወይም በሞት ይቀጣል ነው የሚለው። ይሄ በጣም ከባድ ወንጀል ነው። ከአምስት አመት እስከ ሀያ አምስት አመት የሚያደርስ ጽኑ እስራት ማለት በጣም በጣም ከባድ ወንጀል ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ህዳር ሀያ ስድስት ሁለት ሺህ አስራ ሰባት አመተ ምህረት ካወጣው የመጀመሪያው መግለጫ አንስቶ እስካሁን ድረስ መንግስት በጉዳዩ ላይ ይፋዊ መግለጫም ሆነ መላሽ አላወጣም። የአሜሪካ ድምጽ በኢሰመኮ ሪፖርትና መንግስትና የኦሮሚያ ክልል በመፍትሄ እየወሰዳቸው ነው ስለተባሉት እርምጃ ጃዎች እንዲሁም ስለ ሁኔታው ለመነጋገር በተደጋጋሚ ለመከላከያ ሚኒስቴር ለኮሎኔል ጌትነት አዳነ ለመንግስት ኮሚኒኬሽን ጉዳዮች ቢሮና ለኦሮሚያ ክልላዊ መንግስት የጸጥታ ቢሮ ኮማንደር አራርሳ መርዳሳ በስልክና በዋትሳፕ የጽሑፍ መልእክት ለቃለመጠይቅ ሙከራዎችና ግብዣዎች ቢያደርግም አዎንታዊ ምላሽ አላገኝም። በምህፃሩ አይሲሲፒአር በሚሰኘው የሲቪልና የፖለቲካ መብቶች ዓለም አቀፍ ቃል ኪዳን አንቀጽ ዘጠኝ ማንኛውም ሰው በሕግ በተደነገገው መሰረት ካልሆነ በዘፈቀደ ሊያዝም ሆነ በመታሰር ነፃነቱን አይገፈፍም ይላል። ከአሜሪካ ድምፅ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ ዘገባዎቻችን ይቀጥላሉ። በኢትዮጵያ እየተከሰቱ ያሉ ግጭቶች በተለይም በወጣቶች ላይ ከፍተኛ ጉዳት በማድረስ ግጭቶቹ የሚያስከትሏቸው ሞቶች፣ መፈናቀሎችና ትምህርት እንዲሁም ጤና የመሳሰሉ ማህበራዊ አገልግሎቶች መቋረጥ ለከፍተኛ ለአእምሮ ጤና ተግዳሮት እንደሚደረጓቸው የተለያዩ ጥናቶች ያመለክታሉ። የአሜሪካ ድምጽ ከትግራይ ከአማራና ከኦሮሚያ ክልሎች ያነጋገራቸው ወጣቶችም ግጭቶቹ የወጣቱን ህልም ያጨለሙ ናቸው ሲሉ አስተያየታቸውን ሰጥተው የቀጠሉ ግጭቶች እንዲቆሙ በድህረ ጦርነት የሰላም ግንባታ ጥረቶችም ተሳታፊ እንዲደረጉ ጠይቋል። ወጣቶችን ያነጋገራቸው አስማማ የነው ነው ወደ ዘገባው እናልፋለን። ትግራይ ክልል በተጀመረው እና ወደ ሰሜን ኢትዮጵያ በተስፋፋው ጦርነት ላይ ተሳታፊ እንደነበር የገለጸልን አሁን መቀሌ ዩኒቨርሲቲ በማስተማር ላይ የሚገኘው ፍቅረ ስላሴ ግዳይ ጦርነቱ በተለይ በወጣቶች ላይ ከፍተኛ ጉዳት ማድረሱ ይናገራል። አንደኛ አምራች የምን ወጣት ኃይል ጦርነቱ ላይ ቀጥታ የተሳትፈውም አብዛኛው ወጣት ኃይል ነው። በአካባቢያችን ስናየው እያንዳንዱ ቤት እያንዳንዱ ቤት የለንቋቋበት ጉዳቱ ያልደረሰበት ሰው የለም ማለት ያስደፍራል። በጣም በጣም ሰፊ ነው ጉዳቱ። ብዙ ሰዎች ተስፋ ነበራቸው ያ ሰርቶ የመንዳወት ተረቦቶ የማድረግ ቤተሰብን የመርታት ከዛ ሁሉ ነገር ነው ያስገራው። ሌላ በግጭት ውስጥ በሚገኘው አማራ ክልል ባህር ዳር ከተማ ኗሪ የሆነው ተመስገን መኮንን በበኩሉ በሀገሪቱ ባሉ ጦርነቶችና ግጭቶች ወጣቶች በሁለቱም የጦርነት ተፋላሚዎች ተሳታፊ እንዲሆኑ አስገዳጅ ሁኔታዎች ይገጥማቸዋል ይላል። በዚህም ምክንያት ተጎጂ መሆናቸውን ያስረዳል። ስራ ሰርቼ ነገር ለውጣለሁ ብሎ ተስፋ ከማድረግ ይለጥ ይልቅ ደህንነት የሚያሰጉ ነገሮች አሉብኝ በሚል ፍራቻ ስራ ለመስራት ተነሳሽነቱ፣ ሌሎችም ሁነቶች በጣም በከፍተኛ መጠን እየተጎዳ ያለበት ሁኔታ አለ። ጾታዊ ጥቃትን በምናይበት ጊዜ ከፍተኛ የሆነ ጾታዊ ጥቃት የሚከሰትበት ሁኔቶች አሉ። ምርትን ከመሰብሰብ አንፃር፣ ምርታማነትን ከማምጻት አንፃር ከፍተኛ የሆነ እንግዲህ ምርትና ምርታማነት የአንዲት ሀገርን የሚወስነው ወጣቱ ክፍል ይህ ወጣት ግን አሁን ምርት ላይ ከማተኮር ይልቅ ሀገርን የሚያሳድጉ ምርቶች ከመወያየት ወይም ደግሞ ከመነሳት ይልቅ እየሆነ ያለው ጦርነት ስለሆነ መታማንነት ላይም ከፍተኛ የሆነ ተጎጂ እየሆነ ያለበት ሁኔታ ነው ያለ ማለት ነው። ጦርነቱንም ቀጥታ በምናይበት ጊዜ ሌላው ኢንዳይሬክት ተሳታፊ ነው። አብዛኛው በጦርነት ተሳታፊ ማን ነው ብለህ ስታስብ ወጣቱ ክፍል ነው። በቃ ወጣቱ ክፍል ቀጥተኛ የጦርነቱ ተሳታፊ ነው። ስለዚህ ጦርነት በጦርነት ደግሞ በተፈጥሮ ጎጂና እርስ በርስን የሚያጠፋፋ ስለሆነ ከፍተኛ የሆነ ጉዳት እየደረሰበት ያለ ሁኔታ ነው ያለ። በኦሮሚያ ክልል ሆሮ ጉድር ወለጋ ዞን ጃርቴ ከተማ የታሪክ መምህር እንደነበሩ የሚናገሩት አቶ ቦካ ዘለቀ ደግሞ በ2013 ዓ.ም በሚኖሩበት አካባቢ በተከሰተ ግጭት ተፈናቅለው አሁን ኑሯቸውን በአዲስ አበባ አድርገዋል። በአካባቢ ያለው ግጭት ወጣቱን ከትምህርት ገበታና ከስራ አፈናቅሏል ይላሉ። በጣም ተጎድቷል ወጣቱ። ወጣቱ ማለት ተማሪም ነው። ተማሪ ትምህርት ቤት ተዘግቶ እንዲወጣ ተደርጓል። ከዛ ባሻገር ደግሞ ተማሪ ተመልሶ ቤተሰብ ላይ ላለመቀመጥም ወደ ጫካም ፈልሷል። ብዙ ችግር ነው፣ ብዙ እንትን ነው የተጎዳው ወጣቱ። በአካባቢው አሁን የለም ማለት ይቻላል፣ ምንም የለም። እኔ በዛን ወቅት አይደለም። ከዛ ወደዚህም ደግሞ አቃን ነው ያሉትን ሁኔታዎች። ወጣት በሰፈሩም በአካባቢውም አይኖሩም የሉም። ወጣት ወደፊት ተስፋ የሚሆነው ለሀገሪቱ። ይቺ ሀገር ሰላም ሊኖራት ይገባል፣ ሰላም የለም ከገጠር እስከ ከተማ አካባቢ ነው። አሁን ከተማ እኔ አሁን ባለውበት አዲስ አበባ ሰላም ነው፣ አንዳንድ ትልቅ ከተማዎች ሰላም ናቸው። በተረፈ ገጠር ከተማ ራሱ ሰላም የለም አሁን ገጠርን ብናየው። ስለዚህ ለዛ የሰላም አክሰሱ መፈጠር አለበት። ሰላም እንዴት መኖር እንዳለበት መንግስት ይህንን ሊያስብበት ይገባል። ከጦርነት በኋላ የተደረጉ የሰላም ስምምነቶች ወጣቶችን ያካትቱ አይደሉም የሚለው ፍቅረ ስላሴ ግደይ በሰላም ግንባታ ላይ ተሳትፎ እንዲኖራቸውም የትግራይ ክልልም ሆነ የፌዴራል መንግስት በቂ ስራ አልሰሩም በሚል ወቀሳ ይሰነዝራል። እስካሁን ድረስ ወጣቶች ተካተዋል ብዬ አላስብም። የሰላም ስምምነት ላይ ከመነሻው ጀምሮ እስካሁን ከስካደበ እስካደረሰበት እንትን ድረስ መረጃ ድረስ ተካተዋል ብዬ አላስብም። ምናልባት ይሄ የተጀመረው የዲያቆ ወጣቶችን ተዋሂዎችን ወደ ማህበረሰቡ ለመመለስ የሚገለግበት በትንሹ ቢሆን ተጀምሯል፣ ግን እሱ የሰላም አካል አይመስለኝም። አሁን ለማየው በደም የተገበረ እንዳልሆነ ነው ኢንፎርሜሽን ያለኝ። ስለዚህ እዚህ የሰባ ስምምነቱ ላይ በወጣቱ ከልቡ አምኖበት ሰላም ወደ ነበረው ወደ ቀድሞ ህይወቱ እንዲመለስ የተደረገ አደለም። አይነ ወጣቶች አፍራ የሰላም አምባሳደር እንዲሆኑ ወደ ማህበረሰቡ ይዘው የሚሄዱት ነገር ሰላም መስበክ ብቻ መሆን እንዳለበት ሲሆን የተደረጉ ስልጠናዎች የሰጡ ያሉ ስልጠናዎች እንዳሉ አውቃለሁ። ከዛ ውጭ ግን እንደ አንድ መንግስት ወይ የክልል መንግስት ቢሆን የፌራል መንግስት ቢሆን እዚህ ላይ ፎከስ አድርገው እየሰሩ ነው ብዬ አላም ነው እስካሁን ድረስ። ስለዚህ እየተሰራ ያለው አጥጋቢ አይደለም። ስራ መንፀት ላይ በጣም መሰራት ነበረበት ሰዎች ሰላም ብቻ አማራጭ እንደሆነ እንዲያስቡ መደረግ አለበት። ይህ ደግሞ ጭንቅላት ላይ የሚሰራ ስራ ነው እንጂ ብር ሰጥተህ ወደ ማህበረሰብ ጋር ስላስገባቸው የሰላም ምሳቤ ታመጣን ለማለት አይመስለኝም። ስለዚህ ገና እየሰራ ያለው ስራ በጣም በጣም የሚቀረው። የባህር ዳር ከተማ ነዋሪው ተመስገንም ሀገራዊ የሰላም ሁኔታ ማረጋገጥና ለወጣቶች ጥያቄዎች ተገቢ ምላሽ መስጠት ዘላቂ መፍትሄ ለማምጣት ያስችላል ብሎ ያምናል። ያው ጦርነትን መቼም ሁላችን የምናውቃለን፣ ምን ያህል አስከፊና ምን ያህል አስቀያሚ እንደሆነ። ስለዚህ ከጦርነት ወጥተን ወደ ልማት የምንመለስበት፣ እርስ በርሳችን እየተደጋገፍን በኢኮኖሚ የምናድግበት ሁኔታ ከመፍጠር አንጻር መንግስትም ከፍተኛ የሆነ ስራ ይጠበቅበታል። ወጣቱ ለዚህ ከፍተኛው መፍትሄ በወጣቱ እጅ ላይ ያለ ስለሆነ መንግስት ለወጣቱ ትኩረት ሰጥቶ ከወጣቱ ጋር ዲል አድርጎ በትክክል ሰርቶ መመለስ አለበት። የወጣቱ ጥያቄ መመለስ አለበት። ጥያቄዎች ላልተመለሱ ነው ወይስ እስከዚህ እንትኑ ውስጥ እየገባ የማስበው እና ጥያቄዎቹ በትክክል እየተመለሱ በትክክለኛው መፍትሄ እየተቀመጠ ካልመጣ በስተቀር ወጣቱ ተጎጅ ይሆናል። ወጣቱ ተጎጅ ሆነ ማለት አገሪቱ የነገ ተስፋዋ እየተንጠለጠሉ በወጣቶች ላይ ነው። ስለዚህ አገራችንም ተድብት አቅጣጫ ጥቁጥሩ አይሆንም ብዬ አስባለሁ። በተለያዩ የአገሪቱ አካባቢዎች አሁንም የቀጠሉ ግጭቶችን በዘላቂነት እልባት መስጠትና ወጣቶች ከጦርነት ስሜት ወጥተው ራሳቸውና ቤተሰባቸውን በሚጠቅሙ የልማት ሥራዎች ላይ እንዲሳተፉ ማድረግ እንደሚገባም የአሜሪካ ድምፅ ያነጋገራቸው አስተያየት ሰጪዎች ጠቁመዋል። ለአሜሪካ ድምፅ አስማማዬ ነው፣ ዋሽንግተን ዲሲ። የተከበራችሁ አድማጮቻችን ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ታህሳስ 12 2017 ዓ ም ዝግጅታችን ይቀጥላል። ጥያቄ ወይም አስተያየት ቢኖራችሁ የቪኦኤ አማርኛ ፌስቡክ ገጽ ላይ በመግባት ዛሬ ታደርሱን ዘንድ እንጋብዛለን። ወደ ተከታዮቹ ዘገባ ደግሞ እንሻገርም። በኢትዮጵያ የሚካሄዱ ግጭቶችን ለማስቆምና ዘላቂ ሰላምን ለማስፈን ወጣቶችን በግጭት አፈታት ሂደቶች ውስጥ በንቃት ማሳተፍ ወሳኝ እንደሆነ በርካታ ጥናቶች ያመለክታሉ። በአፋር ክልል ተወልዳ ያደገችውና በክልሉ የተካሄዱ ጦርነቶች በአካባቢዋ ወጣቶች ላይ ያደረሰውን ጉዳት በቅርበት የተመለከተች የ ሃያ ስድስት ዓመቷ ፋጡማ አህመድ በግጭት አፈታት ሂደቶች ውስጥ በመሳተፍ ባደገችበት አካባቢ ዘላቂ ሰላም ሊሰፍን የሚችልበትን መንገድ በማፈላለግ ላይ ትገኛለች ስምንሽ የቆየ ከፋጡማ ጋር ቆይታ አድርጋ ወጣቶች በሰላም እንቅስቃሴ ዙሪያዎች ስላላቸው ተሳትፎ ምን መምሰል እንዳለበት ቃኝታለች በመቀጠል ይቀርባል ፋጡማ አህመድ ተወልዳ ያደገችው በአፋር ክልል ከሰመራ ከተማ በ በአስር ኪሎ ሜትር ርቀት ላይ በምትገኘው ዱብቲ ከተማ ነው። በፌዴራል መንግስትና በሕወሓት መካከል የተቀሰቀሰው ጦርነት ወደ አጎራባቾቹ የአፋርና የአማራ ክልሎች በተዛመተበት ወቅት ዱብቲ ከተማ በርካታ ተፈናቃዮችን በማስጠለሏ ፋጡማ በነዋሪው ላይ የደረሰውን ከፍተኛ ጉዳት በቅርበት መመልከቷን ትገልጻለች። በጦርነት የተጎዱ አካባቢዎች፣ ያው በስራ ጉዳይም እንዲሁም በተለያዩ አጋጣሚዎች እጅ ለማየት ሞከሬ ነበር እና በጣም እዚያ አካባቢ ያለው ሁኔታ በጣም ያሳዝናል። ማለት እኔ ብሄርኩበት ጊዜ ምንም አይነት ሰርቪስ አልነበርም። እዚ አካባቢ ትምህርትም፣ ውሃም፣ ጤናም የተለያየ ሰርቪስ ና ሪሰርች ላይ አልሆኑ ነበር የሄድኩበት ሰዓት እና በጣም ጉዳት ውስጥ ነበሩ። ኢቨን ኢሞሽናሊ ለራሱ እዛው አካባቢ ሰው ኢሞሽናሊ ሜንታሊ የስነ ልቦና ትልቅ ጉዳት ደርሶባቸው ነበር። እንዲሁም አካላዊ ጉዳት ደርሶባቸው አይቻለው። ሴቶች፣ ህፃናቶች እዛ አካባቢ የሚኖሩ የተለያዩ የማህበረሰብ ክፍሎች አካላዊ ጉዳት ደርሶባቸው ተመልክቻለው። የሃያ ስድስት ዓመቷ ፋጡማ እንደምትለው ከሰሜን ኢትዮጵያው ጦርነት በተጨማሪ በአፋርና በሶማሌ አዋሳኝ አካባቢዎች በተደጋጋሚ የሚደርሱ ግጭቶች ያደረሷቸው ውድመቶች በተለይ በወጣቱ ላይ ያደረሰው አካላዊና ስነ ልቦናዊ ጉዳት ከፍተኛ ነው። ደግሞ ጦርነት ያለበት አካባቢ ላይ ስትኖሪ በጣም ብዙ ጉዳቶች አሉ። መጀመሪያ ያው አንሰርቴኒት ያለው ማለት ማለት ከነገ ወዲያ ምን ይገጥመኛል ብሎ ማሰብ እርግጠኛ ለመሆን ወደ ልማትና ራስን ወደ ማብቃት ከመሄድ ይልቅ ወደ ጦርነት መሳተፍም ሊኖርብሽ ይችላል። ያው ኤሪያሽ ላይ እስካለ ድረስ ወደሽ ምን ሆነ ተገደሽ ወደ ጦርነት ልትገቢ ትችላለሽ። እንዲሁም ደግሞ በዛ ጦርነት ሰላማ ልትሆኝ ትችላለሽ። አታስቢ። ሞሮበር ደግሞ ወጣት እንዲሁም ደግሞ ሴት ስትሆኝ በጦርነቱ የመጎዳትሽ ድግሪው በጣም ከፍ ይላል እና በጣም ጉዳት ያስከትላል። ፋጡማ በተደጋጋሚ ከሚከሰቱ ግጭቶችና የፖለቲካ አለመረጋጋቶች በተጨማሪ በተፈጥሮ አደጋዎች ምክንያት ለተደጋጋሚ ድርቅ በምትጋለጠው የአፋር ክልል ውስጥ ማደጓ የፈጠረባትንም ጫና ትገልጻለች። በጦርነት ምክንያት ኢቨን ቤተሰብ ያው አንቺ ትምህርት ቤ ትምህርት ላይ እንድትውይለት ወይም ደግሞ እዛ ሄጄ ጅጅጋ ዩኒቨርሲቲ በሰላም ገብቼ እንደማር በማለት የተለያዩ ወጪዎች ላይ ይዳረግ ነበር። ለምሳሌ የፕሌን ትኬት መቁረጥ ሊሆን ይችላል፣ ሰላም ስላልነበረው ኤሪያው ማለት ነው። ሞሮበር ያው ኮንፍሊክት ስንል ያው አፋር ክልል የሰሜን ኮንፍሊክትም ነበር እንዲሁም ደግሞ ሶማሌ ክልል ወጣ፣ በተለያዩ አጋጣሚዎች የተለያዩ ኮንፍሊክቶች ነበር እና ያው ወደ አዲስ አበባ የሚሄደው መንገድ በጣም ለብዙ ሰዓት ዝግ ነበር እና በእኔም ላይ በጣም ተጽዕኖ ያሳድራል። በቤተሰብም ላይ አላግባብ የሆኑ ወጪዎችንም ሊያሳድር ይችላል። ፋጡማ በእነዚህ ተጽዕኖች ሳትሸነፍ ትምህርቷ ላይ ማተኮር በመቻሏ ከጅጅጋ ዩኒቨርሲቲ በሕግ ተመርቃለች። ነገር ግን ሁልጊዜም ረፍት ለሚነሳት የትውልድ አካባቢዋ ሰላም ማጣት መፍትሄ ለማፈላለግ በግጭት አፈታት ዙሪያ ከሚንቀሳቀሱ እንደ ዴስቲኒ ኢትዮጵያ ያሉ ተቋማት ጋር ትሰራለች። እኔ እንደዚህ አይነት ፕላትፎርሞች ላይ መሳተፍ የጀመርኩት ያው እንደነገርኩሽ የዩኒቨርሲቲ ተማሪ እያለው ጨምሮ ነው። ምክንያቱም ዳይሬክትሊ ይሆን ዳይሬክትሊ ኦር ዳይሬክትሊ ወጣቱ በእንደዚህ አይነት ጉዳዮች ላይ ዋነኛ ተጠቂ ነው እና መፍትሄም መስጠት ያለበት ወይም ደግሞ መፍትሄ ሰጭ መሆን ያለበትም ወጣቶች፣ በተለይም ደግሞ ሴቶች ናቸው ብዬ ስለማስብ፣ ያው ፍላጎቱ ስለነበረኝ እንዲሁም ደግሞ ፍላጎቱ ብቻ ሳይሆን እድሉንም ስላገኘሁኝ፣ እድሉ ስለተመቻቸልኝ እንደ እነዚህ አይነት ፕላትፎርሞች ላይ መሳተፍሽ እያለሙ በግጭት ባለበት አካባቢ ስትሆኝ ተጎጂም ስለምትሆኝ ራስሽ ደግሞ ለእንደዚህ አይነት ጉዳቶች ወይም ደግሞ ለእንደዚህ አይነት ግጭቶች መፍትሔ ሰጭ መሆን አለብኝ ብለሽ እምነቱ ያድርብሻል እና ያው ግጭት አካባቢ መኖርም ለግጭቶች መፍትሔ ለመስጠት ያው ይጋብዝሻል ወይም ደግሞ ፍላጎቱ ያድርብሻል። በኢትዮጵያ የሚካሄዱ ግጭቶች በወጣቶች ህይወት ላይ ያሳደረውን ተጽዕኖ ለመረዳት የኦክስፎርድ ዩኒቨርሲቲ ጥናት አካሂዷል። ከአማራ ክልል በጥናቱ ከተሳተፉ ወጣቶች 47 ከመቶ የሚሆኑት እና ከትግራይ ክልል ከተሳተፉት 33 ከመቶ የሚሆኑት ወጣቶች ለከፍተኛ የአእምሮ ጭንቀት ወይም የስሜት ቀውስ መዳረጋቸውን አመልክቷል። አብዛኞቹም ህይወታቸውን መልሰው ለመገንባት መቻላቸውን ይጠራጠራሉ። ፋጡማ እንደምትለው እነዚህን ወጣቶች ወደ ሰላማዊ እንቅስቃሴዎች ማምጣት የተሻለ ተስፋ እንዲኖራቸው ይረዳል። ያው ወጣቶችን ለማሳተፍ እየተሞከረ ነው። ነገር ግን ያው እንደ ተሳትፎ ሊሳተፉ ይችላሉ እንጂ ውሳኔ ሰጪነት ላይ ብዙ ጊዜ ወጣቶች አይሳተፉም እና እነዛ ክፍተቶች አሉ፣ ግን ያው የተጀመሩ ጅማሮች አሉ። ፋጡማ ከተለያዩ የኢትዮጵያ አካባቢዎች ከተሰባሰቡ ወጣቶች ጋር በመሆን በዴስቲኒ ኢትዮጵያ ውስጥ የምታደርገው እንቅስቃሴ ብዙ ነገሮችን እንዳስተማራትም ትገልጻለች። ስሜታዊነት መታየት የለበትም። አዳማጭ መሆን አለብን። በእኛም ላይ ደግሞ የደረሱት ጉዳቶች በሌላውም በሌላኛው በኩል ባለው አካልም ላይ ደርሷል። ያ ማለት ዊት ኦፖነንት ፓርቲ እንደነዚህ አይነት ጉዳቶች ስለደረሰ ሁሌም አሌኔን ተጠቂ ብለን ማሰብ እንደሌለብን ከኛ እኩል ደግሞ ሌሎች አካላቶች እንደሚጠቁ እና አዳማጭ መሆን እንዳለብን እንደነዚህ አይነት ዲያሎጎች ላይ በምንሳተፉበት ሰዓት አዳማጭ መሆን እንዳለብን እንደነዚ አይነት ነገራቶችን። የሰላም ሂደት ከራስ ነው የሚጀምረው የምትለው ፋጡማ በሰላም ጥረቶች ውስጥ የወጣቶች ዋና ሚና መሆን ያለበት ግጭት ቀስቃሽ የሆኑ መልእክቶችን ከማሰራጨት መቆጠብ ነው ትላለች። መንግስትና መንግስታዊ ያልሆኑ ተቋማትም ግጭትን ለመፍታት የሚያደርጉት ጥረት ዘላቂ ሰላም እንዲያመጣ ወጣቶችን ከማሳተፍ ባለፈ ወደ ውሳኔ የሰጭነት ማምጣት እንዳለባቸው ትመክራለች። በአሜሪካ ድምጽ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ዘገባዎቻችንን እያገባደድን ነው። ፕሮፌሰር ገብሬ የቀድሞው የጂንካ ዩኒቨርሲቲ ፕሬዝዳንት ሲሆኑ አሁኑ ወቅት የአካታች ሰላምና ልማት በአፍሪካ የተሰኘ ግብረ ሰናይ ድርጅት ስራ አስኪያጅም ናቸው። ፕሮፌሰር ገብሬ በቅርቡ በሰላም ግንባታ በወጣቶች ሚና በተመለከተ የመወያያ ጽሑፍ አቅርበው ነበር። ከአስማማወየነው ጋር ያደረጉት ቆይታ የወጣቶችን የጦርነት ተጎጅነት መጠን ከሚያብራሩበት ይጀምራል። ጦርነት በጎ ነገር የለውም። መቶ ፐርሰንት ጎጅነት ነው ያለው። ከጠቅላላው ማህበረሰብ አንጻር ደግሞ ወጣቱ ላይ በተለየ ሁኔታ ጉዳት ያደርሳል። አንዱ ሁላችንም የምናውቀው በጦርነት ውስጥ በአብዛኛው የሚሳተፉት ፊት ለፊት የሚጋፈጡት በወጣትነት እድሜ ያሉ ናቸው። ጦርነት አጥፊ ነውና ያው በርካታ ወጣቶች ሕይወታቸውን ያጣሉ። በርካቶች የመቁሰል አደጋ ይደርስባቸዋል። ይሄ የመጀመሪያው ገፈት ነው። ይሄ የመጀመሪያው ችግር ነው። ቀጥሎ ደግሞ ምናልባት በሁለተኛ ደረጃ ሊገለጽ የሚችል ጉዳት ቢኖር በጦርነት ጊዜ ኢኮኖሚ የኢኮኖሚ እንቅስቃሴ አይኖርም። የንግድ እንቅስቃሴ፣ እርሻ ይስተጓጎላል። ማንኛውም አይነት የእንቅስቃሴ ስለሚስተጓጎል ለወጣቶች የስራ እድል ፈጥ ለመፍጠር የማይቻልበት ሁኔታ ስለሚኖር፣ በሀገራችን ደግሞ እንደምናውቀው ብዙ ወጣት ስራ የለውም። ስራ አጥ ነው። ስራ ይፈልጋል በጦርነት ምክንያት ደግሞ የስራ አጡ ቁጥር የበለጠ እየጨመረ ይሄዳል ማለት ነው። ጦር ሜዳ ውሎ ጉዳት ከምደርስበት በተጨማሪ ጦር ሜዳ ያልሄደውን ባለበት አካባቢ ሰርቶ ገብቶ ወጥቶ ሰርቶ እንዳይገባ የስራ እድል መፍጠር ስለማይቻል፣ እንዳልኩት ኢኮኖሚ ስለሚጎዳ የስራ አጡ ቁጥርም እየጨመረ እንዲሄድ ያደርጋል። በወጣቱ ላይ ይሄ ሌላው ተጽዕኖ ነው። ኢብን ጦርነቱ ከቆመ በኋላ ጦርነቱ ከቆመም በኋላ ጉዳቱ እንዲህ በቀላሉ የሚሽር አይደለም። የስራ እድሉን በቀላል ሊፈጠር አይችልም በጦርነት ማግስት። ስለዚህ ላልተወሰነ ጊዜ የወጣቶች ስራ አጥነት ሊቀጥል የሚችልበት ሁኔታ አለ። በልዩ ሁኔታ ምናልባት ትኩረት ተሰጥቶ ተሰርቶ ወጣቱ ወደ ስራ እንዲመለስ ካልተደረገ በስተቀር በጦርነት ማግስትም የስራ አጥነት ችግሩ እየከፋ ሊሄድ ይችላል። በስነ ልቦና በአካላዊ ጉዳትም እንደዚሁ ለረጅም ጊዜ ሊቆይ የሚችል እንትን ጉዳት ያደርስባቸዋል የቆሰሉ ሰዎች ምናልባትም እድሜ ልካቸውን እንደ ሌሎች ጤናማ ሰዎች ሰርተው ራሳቸውን የማይችሉበት ሁኔታ ሁሉ ሊፈጥር ስለሚችል ጦርነት በጣም አስከፊ ነገር ነው እና በእነዚህ ሁሉ ነው ወጣቱን በተለየ ሁኔታ የሚጎዳው። ምናልባት ፕሮፌሰር፣ ወደዚህ ጦርነት ወጣቶች እንዲገቡ የሚያደርጋቸው ገፊ ምክንያቶች ምንድን ናቸው? ወጣቶች ፈልገው ወደ ጦርነት ይገባሉ የሚል እምነት የለኝም። ጦርነት የምነሳባቸው በርካታ ምክንያቶች ይኖራሉ። ጦርነት እንዲነሳ የሚያደርጉ አካላት ይኖራሉ። ነገር ግን ብዙውን ጊዜ በጣም ብዙውን ጊዜ ወጣቶቹ ተቀስቅሰው ነው ወደዛ የሚሄዱት እና በራሳቸውን ፍራስትሬሽን ሊኖርባቸው ይችላል ከስራ አጥነት ጋር በተገናኘ ኢፍትሃዊ አሰራር ካለ ከሱ ጋር በተገናኘም ወጣቶቹን ለመቀስቀስ የሚያስችል መንገዶች ይኖራሉ። በዋናነት ግን ጦርነት የሚፈልጉ አካላት በተደራጀ መልኩ የወጣቱን ደካማ ጎን በማየት በተለይ ስራ አጥነቱን እና ሌሎች ሌሎችንም ክፍተቶች በማየት ያንን በመጠቀም ነው ቀስቅሰው ወደ ጦር ሜዳ እንዲሳተፉ የሚያደርጉት። እኔ ወጣቶች በዝንባሌ በባህሪያቸው ጦርነት ይፈልጋሉ፣ ጦረኛ ናቸው፣ ፈልገው ይሄዳሉ የሚል እምነት የለኝም። ሌላ አካል ቀስቅሶ እንደመወስዳቸው ነው እኔ የምረዳው። ምናልባት በጦርነት ወቅት የሚደርስባቸውን ወጣቶች ላይ የሚደርሰውን፣ በእርግጥ ጦርነት የሚመርጠው የማህበረሰብ ክፍል የለም፣ ሁሉም ተጎጂ ነው፣ እንደ እኛ ትኩረታችንን ወጣቶች ላይ ስላደረግን ነውና። የሚደርስባቸውን ጉዳት አነሳን። ከድህረ ጦርነትን በተመለከተ ቅድም አነስተዋል። በድህረ ጦርነት ላይ በሚደረጉ ስምምነቶች፣ በሚደረጉ የሰላም ግንባታ ሂደቶችስ በኢትዮጵያ ውስጥ ወጣቶች በጦርነት ውስጥ ካላቸው ተሳትፎ እኩል እድል እየተሰጣቸው ነው ብለው ያምናሉ? እንደ ሀገር በምን ያክል ደረጃ በሰላም ሂደት በሰላም ግንባታ ላይ እንዲሳተፉ እየተደረገ ነው? ላልከው ሙሉ መረጃ የለኝም ብያሃለው። ነገር ግን አንዳንድ ጥረቶች እንዳሉ በመንግስት ደረጃ የሚደረጉ ጥረቶች እንዳሉ አውቃለሁኝ ትግራይ ክልል ላይ ለምሳሌ እንደዚሁ ባለፈው እንዳልከው፣ ሰባት መቶ ወጣቶች በተሳተፉበት እጄ ጽሑፍ አቅርቤ ነበረና ያ አንዱ ጥረት ነው። ለምሳሌ በትግራይ ክልል እየተደረገ ያለው ሰላም ግንባታ ላይ ወጣቱ እንዲሳተፍ ከመላው ትግራይ ሰባት መቶ ወጣቶችን አምጥተው ነው ያን ያሰሩት። ከዛ በኋላ ደግሞ የነበራቸው እቅድ ወደ ወረዳዎች መውረድ ነበርና በአስራ ስምንት ወረዳዎች ላይ ወርደው ስለ ሰላምና ጸጥታ ትሬኒንግ ሰጥተዋል። ሌሎችም ለምሳሌ የሚሰሯቸው ስራዎች አሉ። በኤንጂኦዎች አማካኝነት ለምሳሌ ያህል አርት ፎር ፒስ በሚል ፕሮግራም ወጣቶችን አደራጅተው ስልጠና እየሰጡ በሙዚቃ፣ በድራማ፣ በሰርከስ፣ በማርሽ ባንድ፣ ስዕል በመሳል በነዚህ ሁኔታዎች ወጣቱን ወደ መድረክ እያመጡ ኢቨንት እያዘጋጁ እንዲያቀርቡ እያደረጉ ከትራውማው እንዲወጣ እንደገና በሰላም ግንባታው ላይ እንድሳተፍ እየተደረገ እንደሆነ አውቃለሁኝ። ግን በአሁኑ ሁኔታ መላው ኢትዮጵያ ውስጥ ዞሮ ጦርነት ባለባቸው አካባቢዎችም ሆነ ጦርነት በቆሙባቸው አካባቢዎች እንደ ልብ ዞሮ መረጃ መሰብሰብ ስለማይቻል ይሄ በስፋት ሌሎችም ጋር ይደረጋሉ ወይ ውጤታማ ነው ወይ የምለውን ሊገልጽ ላ ያችልም፣ ግን ጥረቶች አሉ፣ በመንግስት የሚደረጉ ጥረቶች አሉ። በክልል ደረጃ አሁን እንዳልኩ ትግራይ ላይ በቅርብ ስለሚከታተል የተደረጉ ጥረቶች አሉ። በቂ ነው በቂ አይደለም ባይ ነኝ። ምክንያቱም የችግሩ እስከ በጣም ከፍተኛ ስለሆነ ወጣቱን በስፋት ጦርነት ባለባቸው አካባቢዎችም፣ ጦርነት በተደረገባቸው አካባቢዎችም፣ እንዲሁም ሰላም በሆነውም አካባቢ በሰላም ላይ መስራት በጣም አስፈላጊ ነው የሚሆነው በተለይ ደግሞ ጦርነት የተደረገ ማግስት የመልሶ ግንባታ ስራ በጣም እጅግ ያስፈልጋል። መልሶ ግንባታ ስንል ፊዚካል ስትራክቸሩን ይሄ የፈራረሱ ህንፃዎችን መገንባት ብቻ ሳይሆን መንገድ መስራት ብቻም ሳይሆን በሰው ልብ ውስጥ መስራት አለበት። የቆሰለው ልብ መዳን መቻል አለበት። የሻክሩ ግንኙነቶች መጠገን አለባቸው እና እንደዚህ አይነት ስራዎች በስፋት ይፈልጋሉ። እንደ አንድና ሁለት ስብስባት እርተ የሚታደርገው ነገር አይደለም። ኮንሲስተንትሊ ረጅም ጊዜ ወስደ መስራት የሚገባ ነገር ነው በዛ ባየነው ችግር ልክ ይሄ እየተሰራ ነው የሚል ሙሉ እምነት የለኝም። ጅማሬዎች አሉ፣ የሚበረታቱ ናቸው። ወጣቶች በሰላም ግንባታ ሊኖራቸው የሚችለው ሚና እንዴት ያዩታል? በተለያየ ነገር ሚና መጫወት ይችላሉ። ቅድም በማነሳቸው በሰላም ግንባታ በመልሶ ግንባታ ላይ ትልቅ ሚና ሊኖራቸው ይችላል። ወደ ጦርነት እንዳይገባ ግጭት ከመከላከል አንጻር ትልቅ ሚና ሊኖራቸው ይችላል። በእርቅ ውስጥ በእርቀ ሰላም ሂደት ውስጥ ትልቅ ሚና ሊኖራቸው ይችላል። እኛ በሀገራችን አንድ ችግር አለ። ምናልባት ሁላችንም ከባህልም ጋር ተያይዞ የመጣ ነገር ነው። ግጭት ሲኖር ብዙውን ጊዜ ታውቃለህ፣ ወጣቶች ናቸው ወደ ጦርነቱ የሚገቡት ግጭቱ ስለሚገቡት የሚሞቱት የሚቆስሉት። ነገር ግን እርቅ ሲደረግ ሽማግሌ ነው የሚታረቀው፣ ወጣቱ አይደለም። ወጣቱ በባህል እርቅ ውስጥ ሚና ኖሮት አናውቅም። ሽማግሌዎች ናቸው የምታረቁት እና ይሄም ነው ምናልባት አንዳንድ ቦታ ላይ ግጭቶች እንዲቀጥሉ ነው የሚያደርገው። እና ወጣቱን አክቲቭሊ አቅም እንዳለው ከህፃነት ጀምሮ ልጆች ራሳቸው በህፃነት ደረጃ በልጅነት ደረጃ የሚያዙ ኢንዲፐንደንት አክተርስ ናቸው። ስለዚህ በዛ ደረጃ ነው ሊወሰድ የሚችለው እና ወጣቶችንም እንደዚሁ እንደ ሙሉ ሰው በመውሰድ በሁሉም የማህበረሰብ ህይወት ውስጥ እንዲሳተፉ በተለይ በተለይ ደግሞ በሰላም ግንባታው ዙሪያ ከራሳቸው አልፎ ለማህበረሰብም በመቀስቀስ በማስተማር ሊረዱ ስለሚችሉ ሁለገብ ተሳትፎ እንዲኖራቸው ማድረግ ይቻላል ብዬ አስባለሁ። ቀጣይ ምን መደረግ አለባቸው ይላሉ? በእሱ እናጠቃል። ጦርነት በሚደረግባቸው ዛሬም ጦርነት በሚደረግባቸው አካባቢዎች ጦርነቱ መቆም አለበት። ጦርነቱ ካልቆመ ሰላም አይመጣም። እና ጦርነት ያለበት አካባቢ ወጣቱን ለመታደግ ከተፈለገ እርቀ ሰላም ማውረድ ነው፣ የጦርነቱን አስከፊነት መገምገም ነው። ጦርነት በቆመባቸው አካባቢዎች ደግሞ ቅድም እንዳልኩት መልሶ የመገንባት ስራ መሰራት አለበት። በዚህም ወጣቱን ለወጣቱ ቅድሚያ የሰጠ ወጣቱን አሳታፊ ያደረገ የወጣቱን ችግር ወይም ብሶት አድረስ ሊያደርግ የሚችል ስራ ለመስራት እንዲቻል የመልሶ ግንባታው ስራ በቅንጅት የተሟላ ድጋፍ ተደርጎለት ሊቀጥል ይገባል ብዬ አስባለሁ። ሰላም በሆነባቸው አካባቢዎች ጦርነት ባልተደረገባቸው፣ አሁንም በማይደረግባቸው ሰላም ነው በሚባልባቸውም አካባቢዎች እንደዚሁ በሰላም ጊዜ ሰላም ላይ መስራት ያስፈልጋል። አሁን እንግዲህ በሀገራችን እንዳየነው ይሆናል የማይባሉ ይሆናሉ ብሎ የማይታሰቡ ነገሮች እየተከሰቱ ስለሆነ ዛሬ ሰላም የምንላቸው ነገ ደግሞ የሰላም እጦት ያለባቸው የጦርነት ቀጠና ሊሆኑ ስለሚችሉ አሉ የሚባሉ ችግሮችን ነቅሶ አውጥቶ የመፍታት በተለይ በተለይ ደግሞ የወጣቱ ላይ ያተኮረ ስራ መስራት ያስፈልጋል ብዬ አስባለሁ። ፕሮፌሰር፣ ለነበረን ቆይታ በአሜሪካ ድምፅ አድማጮቻችን እና ተመልካቾቻችን ስም ከልብ አመሰግናለሁ። መልካም ጊዜ ይሁንልዎት። ይህም አመሰግናለሁ። መልካም ጊዜ ለእናንተም ይመኛለሁ። የምስራቅ ኢትዮጵያ የጫት አምራቾች የጫት ዋጋ በመውረዱ ምክንያት ለችግር መዳረጋቸውን ገለጹ። የአካባቢው ጫት ላኪዎች በበኩላቸው የኢትዮጵያ የጫት ምርት ትልቁ መዳረሻ የነበረው የሶማሊያ ገበያ በኬንያ ነጋዴዎች በመያዙ የጫት ዋጋ መውረዱንና ሁኔታው ሁሉንም የዘርፉን ተዋናዮች እየጎዳ እንደሚገኝ ለአሜሪካ ድምጽ ተናግረዋል። መንግስት ለጉዳዩ ትኩረት እንዲሰጥም አርሶ አደሮቹና ነጋዴዎቹ ጥሪ አቅርበዋል። ስለ ጉዳዩ ከንግድና ቀጠናዊ ትስስር ሚኒስትር አስተያየት ለማግኘት ያደረግነው ጥረት አልተሳካም። ገብረ ሚካኤል ገብረ መድህን ዘገባለው። በኦሮሚያ ክልል የምስራቅ ሀረርጌ ዞን የሐሮማያ ወረዳ ነዋሪ የሆነው አብዲሰላም ዑመር ኑሮአቸውን በጫት ምርት ላይ ከመሰረቱ አርሶ አደሮች አንዱ ነው። አብዲሰላም ለአሜሪካ ድምፅ በሰጠው ቃለመጠይቅ ቀደም ሲል ከጫት ምርት ያገኘው የነበረው ገቢ በመቀነሱ እሱና ቤተሰቦቹ ችግር ላይ መውደቃቸውን ይናገራል። ምን ብዬ ልንገር? አሁን ጫት ወስደን እዛ አሁን ድሬዳዋ ስንወስድ ጫቱን ስንሸጥ ያ የምንሸጠውን እኛ ብር የምናገኘው ለትራንስፖርቱ እንኳን አይሆንም፣ አይበቃንም። የመጣንበት የመመለሻ እንኳን የምናጣበቅ ጊዜ አለ። ገዢ የለም። እኛ አንዳንዴ ለራሳችን ወስደን እዛ በቃ ያቅ ጊዜ አለ። ያ ጫት ሻጮች ደላላሉ እነሱ ጋር ስንወስድ እነሱም ደግሞ ገዢ ስለአቱ እዛው አድሮ ፍየል ምናምን ስትሉ አለ። አሁን ጊዜ እንደዚ አይነት ጊዜ ነው ያለው፣ እና በጣም ችግር ውስጥ ገብተናል ይላል። በዛው በምስራቅ ሐረርጌ ዞን የደደር አካባቢ ነዋሪ መሆኑን የተናገረው ለደህንነቱ በመስጋት ስሜ እንዳይገለጽ ያለ አንድ አርሶ አደርም ባለፉት ሁለት ዓመታት የጫት ዋጋ በእጅጉ መውረዱን ጠቅሷል። ቀደም ሲል ከጫት ማሳው ከአንድ የምርት ወቅት እስከ 50 ሺህ ብር ያገኝበት ከነበረው የጫት ማሳ አሁን የሚያገኘው ከ20 ሺህ ብር እንደማይበልጥ ይገልጻል። በተጨማሪም ከማሳሰብስቦ ገበያ እስኪደርስ በሚያልፍባቸው የከተማ ኬላዎች ብዙ ገንዘብ እንደሚጠየቅ በመንግስት የተጣለባቸው ከአቅም በላይ የሆነ ግብርም እንዳስመረረው ይናገራል። አሁን ጫት ሽጣ ለልጆቿ ዛሬ የሚበዱትን ገስታ የምትገባ እናት አለች። ያን እንኳን ቀረት ከፍላ ነው ከተማ የምታስገባው። ስለዚህ በጣም ከባድ ነው። ኑሮ በጣም እየከበደ ነው። ከአንደኛ ክፍል ጀምሮ እስከ አስር እየተማሩ ያሉት ትቶ ወደ ቤት እየገቡማሉ። በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡ የጫት ነጋዴዎች በበኩላቸው ባለፉት ሁለት ዓመታት የኢትዮጵያ የጫት ዋጋ መዳከሙን አመልክተዋል። ሄሪሪ ትሬዲንግ የተሰኘ ላኪ ድርጅትን በሥራ አስኪያጅነት የሚመሩት አቶ አብዲ ኢሳ ድርጅታቸው ከድሬዳዋ ወደ ሶማሊያ ሞቃዲሾ፣ ፑንትላንድ፣ ሶማሊላንድና ወደ ጅቡቲ ጫት ሲልክ እንደነበረ አውስተዋል። የኢትዮጵያ 70 ከመቶ የሚሆነው የጫት ምርት መዳረሻ የሶማሊያ ገበያ እንደሆነ የገለጹት አቶ አብዲ ሆኖም ኢትዮጵያ ከሁለት ዓመት በፊት ከዚህ ገበያ በመውጣቷ የጫት ንግዷ መጎዳቱን ለአሜሪካ ድምፅ ተናግረዋል። አዲሱ የሶማሊያው ፕሬዚዳንት ከኬንያው ፕሬዚዳንት ጋር ተባብረው አዲሱ የኬንያን ጫት መቀበል ሲጀምሩ እኛ እዛ ውስጥ ስርቫይቭን ማድረግ በማንችልበት ንትን ውስጥ አስገብተውን በግድ እንድናቆም አስገድደው አስቆሙ። ጫት የቢፍቱ ባሃ የንግድ አክሲዮን ማህበር ስራ አስኪያጅ የሆኑት አቶ ያሲን መሐመድ ደግሞ ድርጅታቸው ከምስራቅና ከምዕራብ ሐረርጌ አካባቢዎች ጫት እየሰበሰበ ወደ ሶማሊያና ወደ ጅቡቲ ሲልክ እንደነበረ ጠቅሰዋል። የሶማሊያ ገበያ በኬንያ ነጋዴዎች ሲያዝ ግን ድርጅታቸው ሥራ ማቆሙን ተናግረዋል። ችግሩ የተከሰተውም የኢትዮጵያ መንግሥት በዘርፉ ተገቢ ጥናት ሳያደርግና ሳያማክር የጫት መላኪያ ዋጋን በዕጥፍ በመጨመሩ ነው ብለዋል። በብሔራዊ ባንክና በንግድ ሚኒስቴር የተቀመጠው ለአንድ ኪሎ ኤክስፖርት በቀን 3000 ኪሎ ግራም በአመት፣ ከአንድ ነጥብ አንድ ሚሊዮን ኪሎ ግራም በላይ ጫት በመኪናና በአውሮፕላን የላክን፣ ለድርጅታችንና ለሀገራችን ከፍተኛ ገቢ እናመጣ ነበር ያሉት አቶ ያሲን፣ በሶማሊያ ገበያ በቆየንባቸው ሁለት ዓመታት ውስጥ 15 ሚሊዮን ዶላር ገቢ አስገኝተናል ሲሉ ተናግረዋል። አሁን ግን ችግር ላይ መውደቃቸውን ገልጸዋል። ከፍተኛ ተጽዕኖ ነው እኛ ላይ አሳድሮ ቢገኝም የነበረንም አርጌት እሱ ብቻ ነበር አንድ ኤክስፖርት ስራው ላይ ከባንክ ብድር የተሰጥበት ያገኘንበት ሁኔታ ነበረ። ጫቱ በመቋረቱ ምክንያት ድርጅቱ ስራ አቁሞ የባንክ ብድሩን መመለስ የማይችልበት ሁኔታ ላይ ነው የሚገኘው። የዛሬ ሁለት ዓመት ገደማ ከጫት የውጭ ንግድ ኢትዮጵያ በአጠቃላይ በአመት 475 ሚሊዮን ዶላር አመታዊ ገቢ ታገኝ ነበር ያሉት የሄሬሪ ትሬዲንግ ስራ አስኪያጅ አቶ አብዲ ኢሳ ደግሞ የእሳቸው ድርጅት ብቻ በየቀኑ እስከ 28 ሺህ ኪሎግራም በአመት እስከ 10.2 ሚሊዮን ኪሎግራም የሚደርስ ጫት ወደ ሞቃዲሾ ሲልክ እንደነበር ይገልጻሉ። የሶማሊያ ገበያ በኬንያ ነጋዴዎች ሲያዝ ግን ጫት ወደዚያ ሲልኩ የነበሩ አምስት ድርጅቶች ስራቸውን እንዳቆሙ ተናግረዋል። ከዋናው ከግራስሩት አምራቹ ገበሬ ጀምሮ እስከ ሞቃዲሾ የመጨረሻ ኮንሱመር ድረስ የሚደርሰው እንትን ገበሬው አለ። ገበሬው አሁን የሚገዛውም የለም፣ ገበያውም የለ እንደገና ደግሞ ከዛ ጭነው መኪና በመኪና ይዘው የሚመጡ ነጋዴዎች አሉ። እነሱም በጋራ እነሱም አሁን ስራ የላቸውም። ሶስተኛ እኛ በስራችን ጫት የሚሰብሩ ሰራተኞች ነበሩ ከሁለት መቶ በላይ የሚሆን በኛ በኛ ብቻ ያ ሁሉ ሰው ያለ ስራ ነው የሆነው። ኢቨን የከተማው እንቅስቃሴ ሌሊቱን እኛ ድሬዳዋ ከተማ ላይ ከድሬዳዋ ከተማ ነው የሚላከው እና ሌሊቱን አብረታ ነበር የምታድረው ከተማ በሙሉ እኛ ያን ጫትን በምሰራበት ጊዜ በቃ ሌሊት ነው የምንሰራው። ከተማ አብረታ ነበር አሁን ግን መብራት ጠፍቶባቻለ። የምስራቅ ሀረርጌው አርሶ አደር አብዲሰላም ዑመርም እንደዚሁ በአሁኑ ወቅት የጫት ዋጋ በመቀነሱ ቤተሰቦቻችንን ማስተዳደርም አቅቶናል በማለት ይገልጻል። አሁን ሁለት ዓመት ነው እንደዚህ ከሆነ ሁለት ዓመት ነው አሁን ለምሳሌ እኔ አሁን ሰባት ልጆች አሉኝ። አሁን ልጆቼ ያው ትምህርት የትምህርት ደረጃቸው ደግሞ አንደኛ ትምህርት አንደኛ ደረጃ ትምህርት ቤት የሚማሩም አሉ ሁለተኛ ደረጃ ትምህርት ቤት የምንማሩም አሉ። አሁን አንዷ ልጄ በዚህ ምክንያት ያው ወንድሞችን አስተምራለሁ ብላ ከቤት ወጥታ አሁን የሰው ቤት ቁጭ ብላለች። እሷ በሰራተኝነት ማለት ነው። ልጅ አሁን አንዱ ትምህርት አቁመዋል። መጀመሪያ በዚህ ነው። አሁን ዩኒፎርም መግዣ ደብተር መግዣ ብዙ ነገር ነው ያለው እና የተባሪን ጉዳይ ታቋዋለን እና ብዙ ነገር ስለሚያስፈልግ ይሄ ሁሉ ከብዶን አሁን ኑሮ በጣም መሮናል። ጫታችን ወድቀዋል ያው እኛም ደግሞ ችግር ውስጥ ገብተናል። አሁን ደግሞ የምናደረገው ነገር የለም ፈጣሪ ብቻ እየለምንም ነው እየገጠመን ያለውን ችግር ለመንግስት ኃላፊዎች በተደጋጋሚ አመልክተናል የሚሉት አርሶ አደሮቹ ሆኖም እስካሁን መፍትሄ እንዳላገኙ ገልጸዋል የሶማሊያ ገበያ ክፍት በነበረ ጊዜ የጫት ምርትን ከምስራቅና ከምዕራብ ሀረርጌ አካባቢዎች ብቻ ሳይሆን ከደቡብ ክልሎች ጭምር እንሰበስብ ነበር የሚሉት የቢፍቱ ባሃ የንግድ አክሲዮን ማህበር ስራ አስኪያጅ አቶ ያሲን መሐመድ መንግስት ያን ሰፊ ገበያ መልሶ ለማስከፈት የመላኪያ ዋጋውን ያስተካክል ብለዋል። በየወሩ የሚቀያየር ለመሲዝናል ነው የጫት ስራ። ልክ እንደ ቡና፣ እንደ ሰሊጥ፣ እንደ ምናምን በየጊዜው ማርኬት ላይ ኢንተርናሽናል ማርኬት ታይቶ ዋጋ እንደሚለዋወጠው ሁላ ዋጋው መቀያየር አለበት። ፊክስ ተደርጎ ዝም ብሎ የሚቀመጥ ነገር መሆን የለበትም። ለዘላለም ተብሎ ቁጭ የሚደረግ አይደለም። ይሄ አምስት ዶላር የነበረው ዋጋ ከሰላሳ ዓመት በላይ ነበረው ሳይቀየር ከዛ መንግስት ለውጥ ያደረገበት ምንድን ነው ተብሎ ተጠንጦ መልሶ መመለስ ያስፈልጋል። ማርኬቶቹ ላይ እነዚህ ሶማሌ፣ ሶማሌ ላንድ ላይ ያሉት ሶማሌ፣ ጅቡቲ ላይ ያሉት የዲፕሎማሲ ስራ ይፈልጋሉ። ከማርኬት ውጭ ማለት የዲፕሎማሲ ስራውን ከዚህ በፊት ከነበረው የበለጠ ሊሰራበት ይገባል የሚል አሳብ አለኝ። ስለዚህ ጉዳይ ከንግድና ቀጣናዊ ትስስር ሚኒስቴር መስሪያ ቤት ኃላፊዎች ምላሽና አስተያየት ለማግኘት ያደረግነው ጥረት አልተሳካም። ይሁን እንጂ ሚኒስትሩ ዶክተር ካሳሁን ጎፌ በቅርቡ በእንደራሴዎች ምክር ቤት ቀርበው ባሰሙት ንግግር የኢትዮጵያ የጫት ንግድ ፈተናዎች እየገጠሙት እንዳሉ ገልጸዋል። የኢትዮጵያ የጫት ንግድ ፈተናዎች እንደገጠሙት ገልጸዋል። የዚህ መንስኤውም በክልሎች የተጣለው የጫት ግብር እና ሶማሊያ የኬንያ ጫት ወደ ገበያዋ እንዲገባ መፍቀዷ ናቸው ብለዋል። ጫት ለሀገሪቱ ሁለተኛ የውጭ ምንዛሪ ማግኛ ምርት እስከ መሆን ደርሶ እንደነበረም ሚኒስትሩ ገልጸዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። አድማጮቻችን ስለነበረን ቆይታ እናመሰግናለን። ለቅዳሜ ምሽት የያዝናቸው ዘገባዎች እዚህ ላይ ተጠናቀዋል። ሳስተናግዳችሁ የቆየሁት ኤደን ገረሞኔኝ ዋና አዘጋጇ ጽዮን ግርማ ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ስጠልን። ደህና ሁኑ።